ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። በቀዳሚው ክፍለ ዝግጅታችን ከየማይሶን ሰማዕታት መጽሐፍ አዘጋጆች ዶክተር የራስ ወርቅ አድማሴና አቶ አበራ የማናብ ጋር ባካሄድነው ቃለ ምልልሳችን የመጽሐፉን ዝግጅት ሂደት፣ የማይሶን አመሠራረት፣ አለማና ግቦች እንዲሁም የመይሶን የ1966ቱ ህዝባዊ አብዮት ሚና ስኬትና ክሽፈትን አንስተን ተነጋግረናል። ወደ ቀጣዩ ክፍለ ዝግጅታችን ያመራነው እንዲህ ነው። ዶክተር ራስ ወርቅ መይሶን ከአውሮፓ ወደ አገር ውስጥ ገባት የ1966ቱም አብዮት እውን ሆኖ ነው በትግሉ ሂደት ውስጥም የራሱ ድርሻ ነበረው። የመይሶን ከአገር ቤት ትግል እስከወጣበት ድረስ የነበረው ሚና ምን ይመስል ነበር? የድርጅቱ ህልምና ትልሞች ምን ያህል እውን ሆነዋል? ምን ያህሉስ ለስኬት ሳይበቁ ቀርተዋል? ቅድም አቶ አበራ እንደገለጸው አብዮታዊ ድርጅት ነው መይሶን። ካመሰራረቱ ኢትዮጵያ ውስጥ መሰረታዊ ለውጥ ያስፈልጋል። መሰረታዊ ለውጡም ደግሞ ምንም እንኳ በሶሻሊስት አይዲዮሎጂ በማርክሲዝም የታነጸ ቢሆንም አዲሱ ዴሞክራሲያዊ አብዮት ወይም ብሔራዊ ዴሞክራሲያዊ አብዮት ማምጣት ያስፈልጋል መጀመሪያ በኋላ ቀር በሆኑ አገሮች እንደነ ቻይና እንደነ ቬትናም እና የመሳሰሉት አገሮች ሁሉ እንደሚያደርጉት በዛ በኩል መሄድ ያስፈልጋል፣ ግን ማገቡ ወደ ሶሻሊዝም ነው በሚል ነው እንግዲህ። በምዕራፍ በምዕራፍ መታየት ይኖርበታል። የመይሶን የትግል ታሪኩ የመጀመሪያው ልክ እንደተቋቋመ የተወሰኑ አባሎቹን ወደ አገር ቤት አስገባ፣ ዋና አመራሩንም ወደ አገር ቤት አስገባ። ነገር ግን አገር ቤት እንደገባ በዛን ጊዜ የነበረው መንግስት የጸጥታ ክፍል ባደረሰበት ጉዳት የተነሳ ሰዎች ተያይዙበት፣ የማባጃ መሳሪያዎች የመሳሰሉት ተያዙ። ለምሳሌ ያን ጊዜ የነበረውን የድርጅቱ አመራር ውስጥ ዋነኛ ሚና ይጫወት የነበረው ዶክተር ወርቁ ፈረደ ጭምር እና ሌሎችም ጓዶች ተያዙ፣ ታሰሩ። ከዛ በኋላ ሰባት ዓመት ተኩል ያህል ተፈርዶባቸው በምህረት ነው የወጡት። ይሄ ከሆነ በኋላ ድርጅቱ አሁን ወደ ኋላ ስናየው ስለ አጼ ኃይለስላሴ መንግስት የጸጥታ መዋቅር በጣም እጅግ የተጋነነ ስዕል ያዘና ራሱን እንቅስቃሴውን በጣም በጥርጣሬና ቁጥብ በሆነ መንገድ ሆነ የሚያካሂደው ስለዚህ ከአብዮት በፊት በነበሩት ህይወቱ በስድስቱ አመቶች ወይም በአምስቱ አመቶች ያደረገው እንቅስቃሴ አነስተኛ ነበር። ይህንን ስለ ድርጅቱ የጻፉ የድርጅቱ አመራር አባል የሆኑት እነ አቶ አንዳርጋቸው አሰግድ ጭምር ይህንን በአጽንኦት ያስቀምጡታል። በኋላ እንግዲህ የኢትዮጵያ አብዮት በስልሳ ስድስት ሲፈነዳ ድንገት ነው የመጣው። በተራማጁ ላይ ሁሉ የተዘጋጀ ፓርቲዎች የተዘጋጁ ጠንካራ ድርጅቶች አልነበሩ። እዚህም እዛ የነበሩ የጥናት ቡድኖች እና የመሳሰሉ ነበሩ። የእነሱ ስብስብ ነው እንግዲህ አብዮት የሚባል ብዙ ወጣቶችን የሃይስኩል ተማሪዎች የሰበሰበ ነው። ከውጭ የመጣው የሀፓ አመራር እነሱን ጠቅልሎ ነው የገነነውም እሱም የሆነው እንግዲህ ወደ ስልሳ ሰባት ስልሳ ስምንት ሲል ነው። በስልሳ ስድስት ምንም ይሄ ነው የሚባል ድርጅት አልነበረም። የመይሶን በአብዮት ውስጥ የነበረው ከአስራ ዘጠኝ መቶ ስልሳ ስድስት የካቲት ጀምሮ እስከ አስራ ዘጠኝ መቶ ስልሳ ሰባት የካቲት ድረስ ያለው ጊዜ ልክ እንደ ሌሎቹ ሁሉ ወረቀቶች በመበተን እና በመሳሰለው በግብታዊነት የፈነዳውን ሕዝባዊ አብዮታዊ ማዕበል መደገፍ ነበረ። ከስልሳ ሰባት አመተ ምህረት የካቲት የመሬት አዋጅ መጨረሻ ላይ የመሬት አዋጅ ከታወጀ በኋላ ያንን የመሬት አዋጅ ትልቅ ለውጥ የሚያመጣ በብዙ ሚሊዮን የሚቆጠሩ የኢትዮጵያ አርሶ አደሮችን የምርታቸው ባለቤት የሚያደርግ ለመጀመሪያ ጊዜ ዜጋ የሚያደርጋቸው አይነት ለውጥ በመሆኑ ያንን አዋጅ ስራ ላይ በመዋል ከልቡ ተሰማራ። በዚህም ሂሳዊ ድጋፍ አይነት መስጠት ጀመረ። ማለት በአንድ በኩል የደርግን ጭቆና በዴሞክራሲ መብቶች ላይ በመሳሰሉ የሚያደርገውን እየተቃወመ፣ ግን ለመሬት ለዛ አዋጅ ደርግ ላወጀው አዋጅ በተግባር መተርጎም ይታገል ጀመረ። በዛ ቀጠለና እንደገና አሁን ደግሞ ስልሳ ስምንት አሁን ሚያዝያ አካባቢ ስንደርስ ደርግ ረገብ አድርጎ ወደ አብዮታዊ መስመርም እየገባ ለተራማጆች ጥሪ ባቀረበ ጊዜ፣ የትብብር ጥሪ መይሶን ለዛ ምላሽ ሰጥቶ በህዝብ ድርጅት ውስጥ መሳተፍ ጀመረ። ከዛ ጀምሮ እንግዲህ ከስልሳ ስምንት ከስልሳ ስምንት ሚያዝያ ጀምሮ ወደ ግንቦት ወይም እንደገና አንድ ዓመት እስከ ስልሳ ዘጠኝ ሚያዚያ ግንቦት ድረስ በተከፈተው ህጋዊ መድረክ ህዝብን በማንቃት በማደራጀት ስራ ተሰማርቶ ይሰራ ጀመር። ያ ጊዜ ነው እንግዲህ በጣም ውሱን የሆኑ ወራት ከደርግ ጋር የሰራበት። ከዛ በኋላ እንደገና ከግንቦት እንደው ሜይዴይን ምልክት ማድረግ ይቻላል። ከዛ ጊዜ ጀምሮ ደርግ አፈናውን በመይሶን ላይ እንደውም አንዳንድ አባላቱን እስከ መግደል ድረስ ስለደረሰ፣ ከዛ በኋላ መይሶን ለመውጣትና ከህጋዊ መድረኩ ለመውጣት ለማፈግፈግና እንደገና በህቡ ትግሉን ለመቀጠል ወስኖ ያንን ውሳኔ በነሐሴ አስራ ሁለት አስራ ሶስት አስራ አራት ስራ ላይ አውሎ አፈገፈገ። ይሄ ነው እንግዲህ ባጭሩ አቶ አበራ ወደ ኋላ ሄደው ሲመለከቱ የሜይሶን ዋነኛ ሌጋሲ ወይም ውርሳ አሻራዎች ምንድናቸው ይላሉ? በትግሉ ሂደት ውስጥ አጭር ጊዜ ነው የቆየው። በዛች አጭር ጊዜ ውስጥ ቢያንስ ምን ያህሉ ለስኬት በቅተዋል፣ ወይም በኢትዮጵያ ውስጥ የማዕዘን ድንጋይ ሆነው ያሉ አስተዋጽኦቹ ምንድናቸው ማለት ይቻላል? የመይሶን ትልቁ አስተዋጽኦ የካቲት አብዮት አሁን እንደተገለጠው ዶክተር ራስወርቅ ማንኛችንም የሲቪል እንቅስቃሴዎች አስቀድመን ተደራጅተን እየመራነው እና ያመጣነው አብዮት አይደለም። ግብታዊ ነው በአነሳሱ አካሄዱም እንደዚሁ በመለዮ ለባሾች ተደራጅተው በመጨረሻ ላይ አመራሩ ከያዙ በኋላ የነበረው ትግል በተቻለ መጠን የአብዮቱ አቅጣጫ ህዝብን የሚጠቅም ህዝባዊ እንዲሆን ይዘቱ፣ በተለይ ለኢትዮጵያ ሰፊ ህዝብ የሚጠቅሙ ለውጦች እንዲመጡ የማድረጉ ጉዳይ ነበር እና ጊዜዊ ድጋፍ የተባለውን ትብብር ከጊዜያዊ ወታደራዊ መንግስት ከመፈጸሙ በፊት ጀምሮ በተወሰኑ ጉዳዮች ዙሪያ ትልቅ ግፊት በማድረግ ባሉት ግንኙነት መስመሮች የግልና ማህበራዊ ግንኙነቶች ሁሉ ተጠቅሞ ህዝባዊ ለውጡ መሰረት ሊያስይዙ የሚችሉ በመንግስት በኩል እንደዚህ አይነት ጠንከር ያሉ እርምጃዎች እንዲወሰዱ ለማለት የሚችለውን ሁሉ አደረገ። በዚህም በግንባር ቀደምነት የገጠር መሬት አዋጅ እንዲወጣ፣ የገበሬ ማህበራት እንዲደራጁ እና አዋጁን የማስፈጸም ኃላፊነት የገበሬ ማህበራት እንዲሆን እና የገበሬ ማህበራት በተለይ በዘሬቱ ኢትዮጵያ የመጀመሪያው እርከን የዲሞክራሲያዊ እንቅስቃሴ መሰረት እንዲሆኑ በማለት ነፃ ምርጫዎች እንዲካሄዱ እና ሁሉም በየአካባቢያቸው በየጋሻ ተደራጅተው ሀገራቸውን እንዲያስተዳድሩ የማረጉን ሀሳብ ይዞ ተንቀሳቅሶ ይሄ በአብዛኛው እስከ ስልሳ ስምንት ዓመተ ምህረት ድረስ የተከናወነ ተግባር ነው። ስናጠቃልለው ምንድነው መኢሶን ገና ከመጀመሪያውም ይዞት የተነሳውን የነቃ ለነቃ ለተደራጀ ለታጠቀ የህዝብ ትግል የሚለውን መፈክሩን በስራ በከፊል የተረጎመበት ሁኔታ ነው እዚህ ላይ ያለው። ማለትም የማንቃቱን ስራ በሰፊው ተያያዘው። እንደዚሁም ደግሞ የማደራጀቱን ከአዋጆቹ ጋር ተያይዞ በገጠር መጀመሪያ፣ ቀጥሎ በከተማ በማደራጀቱ ስራ በመሰማራት ለውጡ ህዝባዊ ይዘቱ እየጎላ እንዲሄድ ለማድረግ የተቻለውን ሁሉ አደረገ። እስከዛሬም ድረስ የሚታየው ዋና ዋና የኢትዮጵያ ገጽታ የዚያም ጊዜ የተቀረጸው በነዚህ ጉዳዮች ዙሪያ በመሬት ዙሪያ በህዝባዊ ድርጅቶች ዙሪያ እና በብሔረሰቦች እና ብሔሮች መብቶች ዙሪያ። ዶክተር ራስ ወርቅ ይሄ መጽሐፍ ዋነኛ ለህትመት ሊበቃ የተነሳሳችሁበት ወይም ግድ የተሰኛችሁበት ጉዳይ ቢኖር በዚህ ትግል ውስጥ የወደቁ የመይሶን አባላትን ለመዘከር ነው ለነሱ ሐውልት ለማቆም ነው። በዚህ በመጽሐፍ ውስጥ ወደ ሀገር ከተገባ በኋላ ትግሉ ለመስዋዕትነታቸው ምክንያት አንዱ በወቅቱ በአገዛዝ ስርዓት ላይ በአገዛዝ ስርዓት ተቋጥሮ የነበረውን የጊዜያዊ ወታደራዊ ስታደርግ፣ እንደዚሁም ደግሞ ልክ እንደናንተው ከውጭ ገብተው የነበሩ ሌሎች የፖለቲካ ድርጅት ተቃዋሚ ቡድኖች ከነሱም ጋር በተፈጠሩ ግጭቶች ነው እነኚህ ወገኖች የወደቁትና በዛ ወቅት ወደዛ አይነቱ ብረት የማንሳት ሰላማዊ ትግሉ ይልቅ ወደ ግጭት ሊያመራና በመጨረሻም የሰዎች ሕይወት ቀጠፍ የበቃበት አካሄድ ምን ይመስል ነበር? ከዛስ ካለፈው ውድቀት በመይሶንም ሆነ በወቅቱ በነበሩት ድርጅቶች ዘንድ በኢትዮጵያ ውስጥ ምን አይነት የከፋ ታሪክ ጠባሳ ትቶ አልፏል ማለት ይቻላል? ከዛስ ኢትዮጵያውያን ምን መማር ይችላሉ? ወይም ምን ተምረዋል ማለት ይቻላል? በመጀመሪያ ደረጃ መይሶን በዛን ጊዜ በጭራሽ የመሳሪያ ትግል ለመጀመር ሁኔታው በበቂ ተዘጋጅቷል ብሎ አምንም ነበረ አላመነም። መሳሪያም አላነሳም። የመይሶን አቋም የኢትዮጵያ አብዮት ወደ ድል የሚሸጋገረው ለድል የሚበቃው በረዥም ህዝባዊ ትግል ነው። ይሄ ህዝባዊ ትግል ደግሞ ህዝቡ የሚያካሂደው የገጠሩ ህዝብ የከተማው ህዝብ ተደራጅቶ የሚያካሂደው ነው። የእኛ የምሁራን ሚና የሚሆነው ይህንን አብዮታዊ ርዮተ ዓለም የአደረጃጀት፣ የትግል ስልት ለህዝቡ ማቀበል ነው። ከህዝቡ ጋር ተዋህደን፣ ከህዝቡ ጋር አንድ ጋር ሆነን የምንሰራው የረዥም ጊዜ ስራ ነው። አሰልች ነው እና መሳሪያ ለመንከስ መሮጥ የለብንም። መሳሪያ ይዞ መታኮስ በጣም የሚስብ ነገር ነው ለወጣቶች፣ ግን የዚህ የማደራጀት የማንቃት ስራ አሰልቺ እና ማራኪ ያልሆነ ግን አስፈላጊ የሆነ ስራ ነው በሚል ወደዛ መሄድ አለብን የሚለው ነው። አብዮቱ ቅድም እንዳልነው ከማንም ቁጥጥር ውጭ በሆነ አንድ ማዕበል መጣ። ያን ጊዜ እንግዲህ አሁን ላለው ሁኔታ መልስ የመስጠት ጉዳይ ሆነ ጥያቄው። ማለት እንደ በፊቱ ባሰቡት ባለሙት እና በቀየሱት መንገድ ሳይሆን እነኝህ ድርጅት ለመፍጠር ይውተረተሩ የነበሩ ቡድኖች ላለው ሁኔታ መልስ ወደ መስጠት ገቡ። ይህን ጊዜ ነው እንግዲህ አሁን የተለያየ አቋም እየተያዘ ሄደው ከአስራ ዘጠኝ መቶ ስልሳ ስድስት የካቲትም ጀምሮ እስከ መሬት አዋጁ ድረስ ማለት እስከ ስልሳ ሰባት የካቲት መጨረሻ ድረስ ልዩነቶች በእነኝህ ድርጅቶች ውስጥ ብዙም አልታዩም። ልዩነቱ በደርግ ስልጣንን መስከረም ስልሳ ሰባት ስልጣን ይዞ የመንግስት ስልጣን ባለቤት ከሆነ ወታደራዊ ቡድን ከደርግና ከሌሎቹ መካከል ነው እንጂ በሌሎቹ መካከል ያለው ልዩነት ፈቶ አልወጣም። በኋላ ግን ይሄ ልዩነት በመሬት አዋጁ ላይ መይሶን የመሬት አዋጁ ይሄ ትልቅ አብዮታዊ አዋጅ ነው። ይሄንን አዋጅ በስራ ላይ መዋል ደግሞ ወደ ህዝቡ ለመግባትም ህዝቡን ለማደራጀትም እድል ይሰጠናል ብሎ ባለው አቅም ሁሉ ሲገባ፣ በሌላ በኩል ያሉት ድርጅቶች ይሄ የፋሽስት አዋጅ ነው፣ ምንም እንኳ አዋጁ አብዮታዊ ቢመስልም፣ ነገር ግን ህዝቡን ለመቆጣጠር ነው፣ ወደ ገጠርም ዝመት የተባለው ወጣት እንዲበተን ለማድረግ እንጂ ከህዝብ ጋር እንዲሰራ ለማድረግ አይደለም የሚለው አይነት ምክንያቶች በሚደረድሩበት ጊዜ እንግዲህ ልዩነት እየመጣ ሄደ። የልዩነቱ ክፍተትም እየሰፋ ሄደ። ከዛ በኋላ ራሳቸውን ፓርቲ ብለው ሲያውጁ መይሶን ግን ንቅናቄ እንዳለ ነው የቀረው። ማለትም ከሌሎች ጋር አብረን ተባብረን ነው እንጂ ፓርቲ የሚቋቋመው እነኚህ ቡድኖች ተነስተው እኔ ፓርቲ ነኝ፣ እኔ ፓርቲ ነኝ። ምክንያቱም ፓርቲ ማለት የአንድ መደብ ወኪል ነኝ ማለት ነው። ክሌም ነው በቃ እኔ ነኝ ወኪሉ። ይህንን አሉ። ለምሳሌ የሀፓ እኔ የላባደሩ ነው የሚለው የላባደሩ፣ የገበሬው እና የአብዮታዊ ወገን ፓርቲ ነኝ አለ። ፓርቲነቱን ካወጀ በኋላ አሁን የሚቀጥለው ነገር እንግዲህ ሌላውን የመሳሪያ ተኩስ ከመጀመሩ በፊት ጠረባ ቡድን የሚባል ሌሎችን ማስፈራራት፣ መደብደብ፣ ቅስማቸውን መስበር ስም መስጠት ቤታቸው ላይ በቀይ ቀለም መጻፍ እና የመሳሰሉት ሁሉ ተደረጉ። ከዛ በኋላ እንግዲህ ስልሳ ዘጠኝ መጀመሪያ ላይ በአሁን ጊዜ እንግዲህ በስልሳ ዘጠኝ ከስልሳ ስምንት ሚያዚያ ግንቦት አካባቢ ላይ ደርግ እሺ ብሎ ተቀብሎ የብሔራዊ ዴሞክራሲያዊ አብዮት ፕሮግራምን ተቀብሎ ስለነበረና የሕዝብ ድርጅት ጽህፈት ቤት መቋቋምን እና የሕዝብ ድርጅት ጽህፈት ቤት በየቦታው ህዝቡን የማደራጀት መብት እና ድጋፍ ስለሰጠ መይሶን በዚህ እየተጠቀማለሁ ብሎ ገብቶ ስለነበረ አንድነት ላይ ወይም ህብረት ላይ በመይሶንና በደርግ ላይ የደርጉን ሊቀመንበር የመይሶንን መሪዎች ላይ የሞት ፍርድ ፈርደናል ወደ የከተማ ትጥቅ ትግል አስፈላጊና የሚቻል መሆኑን አምነንበት ገብተናል ብለው በዴሞክራሲ በሚባለው ጋዜጣቸው ላይ አውጀው ወደዛ ተሸጋገሩ። ከዛ እንግዲህ እዚህ መጽሐፍ ላይ ስማቸው፣ ፎቶግራፋቸው፣ ታሪካቸው የሰፈረ ሰዎች በመደዳው ይገደሉ ጀመረ ከመይሶን በኩል እና እንግዲህ ይህንን ለመቋቋም እንኳ መይሶን አንዳርጋቸው አሰግድ በትክክል እንዳስቀመጠው በመይሶን ካምፕ በኩል ይሄ አስደንጋጭ ሁኔታ ነበር። ለዚህ አልተዘጋጀም፣ እንኳን ለማጥቃት ለመከላከል እንኳ በቅጡ አልተዘጋጀም ነበር። ይሆናልም ብሎ አልገመተውም ነበር። አሁን በኋላ እና የሚቀርቡ አስተያየቶች አሉ ወይም ኤክስኪዝ የሚቀርቡ አሉ። ይህን የጀመር ነው። ይህን አድማቾ የሀፓ ስሞች መይሶን ለደርግ ስለሰጠብን ነው። መይሶን ግደሉ ብሎ ደርግን ስለወተወተብን ነው። እንደዚህ የሚሉ ምክንያቶች፣ ሰበቦች ይቀርባሉ። ሰበብ አስባቡን ወደ አድርገን አርገን ጋዜጣቸው ላይ የወጥጣውን መይሶንም ጋዜጣ ላይ የወጡትን ብናይ እና በተጨባጭ በሰነዶች ላይ ተመርኩዘን ብናይ ነገሩን ይሄ ተጀመረ። መይሶን ምርጫ አልነበረውም እና ደግሞ በአብዛኛው ሙት ነው የሆነው ተጎጂ ነው የሆነው። አንዳንድ ሁኔታዎች አሉ። ለምሳሌ የሆኑ የቀበሌ ተመራጮች ግድያ ሙከራ ተደርጎባቸው ተደናግጠው፣ ፊጋ ሆነው የወሰዷቸው እርምጃዎች አሉ። ማለት ቅጥ ያጡ እርምጃዎች ደርግ ለምሳሌ በስልሳ ዘጠኝ ዓመተ ምህረት የሜይ ዴይ ዋዜማ ማለትም ሚያዚያ ሀያ ሁለት ምሽት ላይ የሀፓ በትጥቅ የተደገፈ ሰላማዊ ሰልፍ እንደገና ኢንሰሬክሽን ብሎ ወጣቶችን ውጡ ብሎ አውጁ። አሁን የሀፓ ሰዎች እንደሚነግሩን በዛ የተሳተፉት በጽሁፍም በኢንተርቪውም እንደሚነግሩን ለምስ እንደዚህ አይነት እርምጃ ተወስዶ ብዙ ወጣቶች ከደርግ ካምፕ በወጣ የታጠቀ ሰራዊት ብዙ ወጣቶችን እድሜያቸው ሰላማዊ ሰልፍ ያልደረሰ ሁሉ ሳይቀሩ እንዲገደሉ ሆነዋል። ያን ቀን ማታ የመይሶን ሰዎች ለሚቀጥለው ቀን ለሚደረገው ሰላማዊ ሰልፍ ዝግጅት ላይ ነበሩ። እንዳሁኑ በዲጂታል ፕሪንቲንግ ምናምን በሌለበት ጊዜ መፈክር ሲጽፉ ነበር። በጨርቅ ላይ በቀይ ቀለም ሲጽፉ ነበር ያደሩት ሲዘጋጁ ጠዋት ላይ ነው ብዙዎቹ ምን ሲደረግ እንደነበረ የተደረገውን አሳዛኝ ድርጊት በሁለቱም በኩል በያፓ እና በደርግ በኩል የተደረገውንና የጠፋውን ሕይወት ለመስማት ምን ያህል አስከፊ መሆኑን ለመረዳት የቻሉት ከአቶ አበራ የማናብና ዶክተር የራስ ወርቅ አድማሴ ጋር አካሄድ ነው ቃለ ምልልስ በዚሁ አልተገታም። በቀጣዩና የመደምደሚያ ክፍለ ዝግጅታችን የጎሳ ፖለቲካና ኢትዮጵያዊነት የመኢሶን አባላትና የቤተሰብ አታያዮችን ነቅሰው ያስረዳሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።